መንግስት ለብሔራዊ መግባባትና የፖለቲካ ምህዳሩን ለማስፋት በሚል ካለፈው ጥር ጀምሮ በሺዎች የሚቆጠሩ ታሳሪዎችን ከስር ሲለቅ ቆይቷል። በዛሬው ዕለትም ተጨማሪ 114 ታሳሪዎች ክሳቸው ተቋርጦ እንዲፈቱ የፌዴራል አቃቢ ሕግ ለፌዴራል ከፍተኛ ፍርድ ቤት ልደታ ምድብ ችሎት ጥያቄ ማቅረቡን የፌዴራል ጠቅላይ አቃቢ ሕግ ጽሕፈት ቤት ኃላፊ አቶ ማረጉ አሰፋ ለዶቼ ቬለ ገልጸዋል። ያው ለፍርድ ቤት ነው የሚቀርበው ጥያቄው ለፍርድ ቤት የተላለፈ መሆኑን ነው የፍርድ ቤቱ ድርሻ እንግዲህ መለቀቅ አለመለቃቀቸውን ማረጋገጥ አልቻልንም። በፍርድ ቤት በኩል ስለሆነ የሚለቀቁት ውሳኔው ግን ኦልሬዲ አቃቤ ሕግ ክሱን ካነሳ ዞሮ ዞሮ ፍርድ ቤቱ የሚቀጥልበት ሁኔታም ስለማይኖር ውሳኔን ሰጥቷን ኦልሬዲ በዚህ የአቃቤ ሕግ ጥያቄ መሰረትም በከፍተኛው ፍርድ ቤት ልደታ ምድብ አስራ ዘጠነኛ ወንጀል ችሎት ዛሬ ረፋድ ላይ ሶስት የብይን ቀጠሮ የነበራቸው ጠበቃ ወንድሙ ኤብሳ በሶስት መዝገብ ከተከሰሱት ደንበኞቻቸው መካከል የአምስቱ ክስ መቋረጡን በዚህ ችሎት ፍርድ ቤቱ እንደገለጸላቸው ለዶች ብል አብራርተዋል። ችሎቱ አሁን ዛሬ መያዝያ ሶስት ቀን ሁለት ሺህ አስር ዓመተ ምሕረት ጠዋት ተሰየምን ወደ አራት ሰዓት ላይ ከእነዚህ ሰዎች መካከል አቶ ተሳይ ደበበ፣ አቶ ብልሱማ ፍቃዱ፣ አቶ ጎንሳ መክር፣ አቶ ዋቅቱ ሀይሉ አቶ ጫላ ያዳታ ቡልቶ፣ እነዚህ አምስቱ ሰዎች ክሳቸው ተቋርጠዋል ተብሎ በአስራ ጥነኛ ወንጀል ችሎት ላይ ተነገረም ስም ተጠረና የእነዚህ አምስቱ ሰዎች ክስ እንደተቋረጠ የፌደራል ዐቃቤ ሕግ ደብዳቤ እንደጻፈ ያነበበልን። ሌላው በዛሬው ዕለት በከፍተኛው ፍርድ ቤት ልደታ ምድብ አራተኛ ወንጀል ችሎት ቀጠሮ የነበራቸው ጠበቃ ደሳለኝ ቀና ናቸው። እሳቸውም በዚህ ችሎት የአራት ደንበኞቻቸው ክስ መቋረጡን ፍርድ ቤቱ ነግሯቸዋል። ቋርጧል፣ ብሎ ፍርድ ቤቱ በችሎት ነው የነገረን። ፌዴራል ከፍተኛ ፍርድ ቤት ልደታ ምድብ ተነገረን። እንደዛ ነው። ለዛሬ ያደረው የአቃቤ ህግ ምስክር ሂደቱ ተቋርጦ ብይን ለመስጠት ነበር፣ ይከላከሉ አይከላከሉ ብሎ ለማለት እና በዛሬው ደግሞ ብይኑን አልፈራንም። ከእነዚህ ውስጥ ብሎ ስማቸውን ዘረዘሩ እና እነዚህ ክሳቸው ተቋርጧል። የእነሱን ከውስጥ አውጥተን ቀሪዎቹን ደግሞ ምናልባት ለወደፊት እንደዚህ የሚቋረጥ ከሆነ ከአቃቤ ሕግ የሚመጣውን ጠብቃለን የማይቋረጥ ከሆነ ደግሞ መርምረን ለቀሪዎቹ መርምረን ብይን እንሰጣለን ተብሎ ነው ታዞ ያደነው። እንደ ጠበቃ ወንድሙ ገለጻ በዛሬው ዕለት ክስ የተነሳላቸው ሰዎች በሽብር ወንጀል ተጠርጥረው ክስ የተመሰረተባቸውና ከአንድ ዓመት ከስድስት ወር በላይ ታስረው የቆዩ ናቸው። ክሱ የተቋረጠው ከአሁን ቀደም ለብሔራዊ መግባባትና የፖለቲካ ምህዳሩን ለማስፋት ይጠቅማል በሚል መንግስት ሌሎች ታዋቂ ፖለቲከኞችና ጋዜጠኞችን በለቀቀበት መንገድ መሆኑን አቶ ወንድሙ ገልጸዋል። ያም ሆኖ ግን ፍርድ ቤቱ ተከሳሾቹን ከክሱ ነጻ ባለማድረጉ አቃቤ ህግ በማንኛውም ጊዜ የተቋረጠውን ክስ ሊያንቀሳቅስ እንደሚችል ነው የሚናገሩት። የሽብር ክስ ለተመሰረተባቸው 600 ተከሳሾች ጥብቅና መቆማቸውን የሚናገሩት አቶ ወንድሙ ከነኝህ መካከል ከ300 በላይ የሚሆኑት ካሁን ቀደም ከእስር መለቀቃቸውን ገልጸዋል። የታሳሪዎቹ ክስ መቋረጥ የሚሆን መለቀቅ ለእርሳቸውና ለደንበኞቻቸው ተስፋ ሰጭ ነው የሚሉት አቶ ወንድሙ ይሁን እንጂ አሁንም ድረስ በርካታ ወጣቶች በተመሳሳይ ክስ እስር ላይ በመሆናቸው የታሰበውን ብሔራዊ መግባባት ለማምጣት የቀሩት ታሳሪዎች ሊፈቱ ይገባል ይላሉ። ለብሔራዊ መግባባትም ሆነ እንደገና ደግሞ ለዲሞክራሲ ምህዳር መስፋትም ትልቅ አቅጣቶ ስለሚሆን እኔም ካለኝ ከፍተኛ እርካታ ነው። ሙሉ እርካታ እንዲሆንልን ግን በዚህ ጉዳይ የተከሰሱት ሁሉም የፖለቲካ እስረኞች ከዳር እስከ ዳር በክሱ ተቋርጦ ወደ ታምቶ ብሔራዊ መግባባት እና ወደ ዲሞክራሲ መድረክ መስፋት ቢችል በጣም ትልቅ ተስፋ ነው የማደርገው። አሁን ባለው ሁኔታ ግን ግማሽና ስም ያላቸው ትልቅ ታዋቂ ሰዎች ናቸው እንጂ የተፈቱት በርካታዎቹ የማይታወቁ ያው ከግማሽ አካባቢ የሚጠጉት አሁንም እስር ቤት ናቸው፣ እና ክሱ በመቋረጡ ትልቅ እርካታ ነው የተሰማኝ። እርካታ ግን ፍጻሜ እንዲያገኝ መንግስት ጨመረው እንዲጠጥም የምማጠ ነው። ካለፈው ጥር ጀምሮ በሀገሪቱ የተለያዩ ክልሎች ክሳቸው በሂደት የነበሩና የተፈረደባቸው በሺህ የሚቆጠሩ ታሳሪዎችን መንግስት በምህረትና በይቅርታ ከስር የለቀቀ ሲሆን ሁለተኛው የአስቸኳይ ጊዜ አዋጅ ከታወጀ ወዲህ ክስ ሲቋረጥ እነዚህ 114 ሰዎች የመጀመሪያዎቹ ናቸው። በሽብር ወንጀል ተከሰው በቂሊንጦ ማረሚያ ቤት በስር ላይ የሚገኙት ሁለቱ የዋልድባ መንኩሳትም ክስ ከተቋረጠላቸው ሰዎች መካከል መሆናቸውን ከፌዴራል ጠቅላይ አቃቤ ሕግ የተገኘው መረጃ ያሳያል።